ኢትዮጵያ በኮለራ ወረርሽኝ በሽታ የተያዙ ሰዎች 871 መድረሳቸውን የኢትዮጵያ ሕብረተሰብ የጤና ኢንስቲትዩት አስታወቀ። ወረርሽኙ በስፋት በታየበት በኦሮሚያ ክልል ምዕራብ ሐረርጌ ዞን ባሳልፍነው ሳምንት ክትባት መሰጠት የጀመረ ቢሆንም በቂ ያለመሆኑን የምዕራብ ሐረርጌ ዞን ጤና ጽሕፈት ቤት ለአሜሪካ ድምፅ አስታውቀዋል። ሙክታር ጀማል ዝርዝር አለው። በኢትዮጵያ በተከሰተው የኮሌራ ወረርሽኝ 871 ሰዎች መጠቃታቸውን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዛሬ በሰጠው መግለጫ አስታውቋል። የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር ጌታቸው ቶሌራ ዛሬ ለመገናኛ ብዙኃን በሰጡት መግለጫ እንዳስታወቁት የበሽታውን ስርጭት አስመልክቶ ወረርሽኙ በኦሮሚያ፣ በአማራ፣ በትግራይ፣ በሶማሌ አፋርና እንዲሁም በአዲስ አበባ ከተማ አስተዳደርና በድሬዳዋ ከተማ አስተዳደር መመዝገቡን ያስታወሱት በዚሁ መሰረት በኦሮሚያ ብሔራዊ ክልላዊ መንግስት 360፣ በአማራ ብሔራዊ ክልላዊ መንግስት 202ና በትግራይ ክልል 19 በአፋር 131 በሶማሌ ክልል 33 ሰዎች በኮሌራ ወረርሽኝ መጠቃታቸውንም አስታውሰዋል። እንዲሁም በአዲስ አበባ ከተማ አስተዳደር 125 እና በድሬዳዋ ከተማ አንድ ሰው በወረርሽኙ መያዙን ያነሱት የኢንስቲቱቱ ምክትል ዳይሬክተር ዶክተር ጌታቸው ቶሌራ ከእነዚህ ውስጥ 14ቱ በአማራ ብሔራዊ ክልላዊ መንግሥት ሁለት ሰው በኦሮሚያ ብሔራዊ ክልላዊ መንግሥትና አንድ ሰው ደግሞ በአፋር ክልል በአጠቃላይ አስራ ሰባት ሰዎች መሞታቸውንም ተናግረዋል። ወረርሽኙን ለመቆጣጠርና ለወረርሽኙ ተጋላጭ ለሆኑ የማህበረሰብ አካላት ክትባት ለመስጠት በታቀደው መሰረት ከዚህ ቀደም በአዲስ አበባ ከተማ አስተዳደር ክትባቱ መሰጠት የተጀመረ ሲሆን ካለፈው ሳምንት አንስቶ ችግሩ በስፋት በታይበት ኦሮሚያ ክልል ምዕራብ ሀረርጌ ዞን ክትባት የመስጠት ሥራው መጀመሩንም ዶክተር ጌታቸው ቶሌራ አስታውቀዋል። የክትባት ሂደቱን አስመልክቶ የምዕራብ ሀረርጌ ዞን ጤና ጥበቃ ጽህፈት ቤት ኃላፊ አቶ አህመድ መሐመድ ወደ ስራ መገባቱንም ለአሜሪካ ድምጽ ተናግረዋል። አጠቃላይ በዞናችን የኮሌራ ወረርሽኝ ከተነሳ ጀምሮ ሶስት መቶ ሰላሳ ዘጠኝ ተትላንትና ያለኝ ሪፖርት ደርሷል። በአሁኑ ሰዓት በፌዴራልና በክልል መንግስት ድጋፍ ለሶስት መቶ ሺህ የሚሆን ህዝብ የኮሌራ ክትባት መጥቶልን ያንን ክትባት ለህብረተሰቡ ከትላንት ጀምሮ መስጠት የጀመርነው ህብረተሰቡ ኮሌራ ቫክሲኑን እየወሰደ ነው ያለ ማለት ነው። አቶ አህመድ ክትባቱ መጀመሩ አመርቂና ተስፋ ሰጪ ቢሆንም ከሰዎቹ ተ ጋላጭነት ስፋት አንፃር በቂ ነው ለማለት እንደማይቻልም ለአሜሪካ ድምፅ ተናግረዋል። የክትባት መጠኑ በቂ አይደለም። ለምን ብትለኝ፣ አሁን ነው ገና በሽታው የጀመረው። እንደምታውቀው የኮሌራ ቫክሲኑ በሀገራችን ደረጃ ለመጀመሪያ ጊዜ ነው። አዲስ አበባ ከተማ ላይ ነው በቅርብ ሶ የነበረው እሱን ቀጥሎ ለኦሮሚያ ክልል ለእኛ ዞን ነው ለሶስት መቶ ሺህ ሰው እና ለአርባ ሰባት ቀበሌ ለተጠቁ ቀበሌ ማለት ነው። ወረዳ ለሁሉም ሰው አይደለም እየተሰጠ፣ ለሁሉም ቀበሌ አይደለም እየተሰጠ ያለው። በሽታው የተገኘበት ቀበሌዎች ብቻ ነው እየተወቀነ ያለ ነው። ተገኝቶ ለሁሉም ወረዳ ለሁሉም ቀበሌ ቢሰጥ ጥሩ ነበረ፣ ግን የመድኃኒት የጥራት ስላለ ለአንድ ዙር ብቻ ነው ይህን ራሱ እየሰጠን ያለ ነው። ለሁለተኛ ዙር እነሱም ያው ዶኖሮችን ጠይቋል። ገና ካገኙ እናመጣቸዋለን ብሎናል። የክትባት መጠኑ በተዳረሰ መጠን ወደ ሌሎች አካባቢዎችም እንደሚቀጥል ተነግሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።